በመጩ መጋቢት ወር ላይ ለይፋ የመንግስት የስራ ጉብኝት ወደ ኢትዮጵያ የሚያቀኑትን የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የኢትዮጵያን ጉዞን በማስመልከት አምኒስቲ ኢንተርናሽናል የፓሪስ ቢሮ ለፈረንሳይ መንግስት ባደረገው ጥሪ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የአስቸኳይ ጊዜ አዋጁን ከማንሳት እስከ ፖለቲካ እስረኞችን እስከ መፍታት ከፖለቲካ ማሻሻዮች እስከ ኢትዮ ኤርትራ የተደረጉትን የሰላም ስምምነትን ክዋኔዎችን በበጎ ጎኑ እንደሚመለከተው በመጥቀስ ሆኖም አሁንም ኢትዮጵያ ውስጥ ያ ያለው የሰብአዊ መብት አያያዝ እንዲሻሻል እና ቀጣይነት እንዲኖረው ለማድረግ በሁለቱ መንግስታት ውይይት ወቅትም ግፊት እንዲደረግ ጥሪያቸውን አቅርበዋል። ይህንን በተመለከተ አስተያየታቸውን የሰጡት በአምነስቲ ኢንተርናሽናል የምስራቅ አፍሪካ ቢሮ የኢትዮጵያ ካምፔነር የሆኑት ወይዘሮ አብን ፈቃዱ ተከታዩን ብለዋል። ፕሬዚደንት ማክሮን አሁን ያለውን ለውጥ ለማየት መምጣታቸውን የምንቀበለው በመልካም ነው። ዓለም አቀፉ ማህበረሰብና አባላት የኢትዮጵያ መንግስት በሰብአዊ ጉዳዮች ላይ ቅድሚያ የሚሰጠው ጉዳይ ሆኖ እንዲሰሩበት ለማሳሰብም ይህ ሌላ አጋጣሚ ነው። በአጠቃላይ ዶክተር አብይ ያደረጉት ነገር እፎይታን የሚሰጥ ነው። ያን ሁሉም ሰው የሚስማማበት ነው። አሁን ስልጣን ላይ ከቆዩ አንድ ዓመት አድርገዋል። አሁን የምንጠብቀው በእርግጥም ተግባር ነው። አሁን ያለው የኢትዮጵያ የሰብአዊ መብት ይዞታ ፍጹም አይደለም። ሆኖም ግን ከበፊቱ የተሻለ ነው። የኢትዮጵያ መንግስት በሰብአዊ መብት ጉዳዩ ዙሪያ ላይ ጠንክሮ ሊሰራ እና ውይይትም ሊያደርግ ይገባል። አምነስቲ ኢንተርናሽናል ሰሞኑን አያይዞ ባቀረበው ጥሪም ኢትዮጵያ ውስጥ ላለፉት አስር አመታት ተግባር ላይ ውሎ የቆየው የቆየውና ኢትዮጵያ ውስጥ የሚንቀሳቀሱ ዓለም አቀፍም ሆነ ሀገር በቀል ድርጅቶች ላይ ትልቅ ተጽዕኖ ሲፈጠር የነበረው የበጎ አድራጎት ድርጅቶች እና ማህበራት አዋጅ በአዲስ አዋጅ መተካቱ እንዳስደሰተው በመግለጽ፣ ሆኖም በአዲሱ አዋጅ ላይም የተወሰኑ የህግ ማዕቀፎች በድርጅቶች የመንቀሳቀስና የስራ ተግባር ህልውና ላይ ተጽዕኖ የሚያሳድሩ መሆናቸውን በመጥቀስ ስጋቶች እንዳሉት አውስቷል። አዲሱ የሲቪል ድርጅቶችና ማህበራት አዋጅ የተሻሻሉ ነገሮች አሉበት። ይሁን እንጂ የተወሰኑ የህግ ጉዳዮች እኛን ያሳሰቡን ጉዳዮችም አሉበት። የመጀመሪያው አስተያየት የምንሰጥበት የምዝገባ ጉዳይ ነው። የምናደርገውን ነገር የሚገድብ ነገር አለው። ለምዝገባ የተቀመጠው የጊዜ ገደብ ነው። ሌላው ገደብ ደግሞ የዓለም አቀፍ ድርጅቶች ጉዳይ ነው። ይህ ለትርጉም ክፍት የሆነ ነው። በእንቅስቃሴና በተግባር አሁንም የተገደበ ነገር አለው። እርግጥ ነው እኛ የምንረዳው ይሄኛው ህግ ፈጽሞ ከዚህ ቀደም ከነበረው የተለየ ነው። ስለ ጉዳዩ ማብራሪያ እንዲሰጡበት ያነጋገርኳቸው በኤፌድሪ ጠቅላይ አቃቢ ህግ ጽፈት ቤት የህግ ጥናትና ማርቀቅና ማስረጽ ዳይሬክቶሬት ዳይሬክተር አቶ በላይሁን ይርጋ በሰጡት ምላሽ አዋጁ ከዚህ ቀደም ከነበረው በተሻለ ለአሰራር ምቹ ሆኖ መዘጋጀቱን ተናግረዋል። አይ አሁን ያለው አዋጅ የማያሰራ አዋጅ ነው ብለን አናስቡም። በእኛ በኩል ምክንያቱም ዝርዝር ጥናት፣ ዓለም አቀፍ እና ሀገር አቀፍ ልንዶችን በመቀመር ጥናት ከተደረገ በኋላ ችግሮቹ ምንድን ናቸው የሚለውን አንድ ሁለት ሶስት አራት ተብሎ ተለቅሞ ተነቅሶ ወጥተዋል። አንደኛ ከዚህ በፊት የነበረ አዋጅ ነው፣ የገቢ በገደብ ነበረ እሱ ቶታል የለም፣ አሁን ወጥቷል። ሁለተኛ የሚሰማሩባቸው የስራ ዘርፎች ምንድን ናቸው የሚለው ላይ ከዚህ በፊት አመላከት ነገር ነበር። ህጉ ከመጽደቁ በፊትም ከሚመለከታቸው የተለያዩ አካላት ጋርም በቂ ውይይት መደረጉንም አቶ በላይሆን ጨምረው ለዲ ደብልዩ ገልጸዋል። ለዲ ደብልዩ ለተጠናቀረው ዘገባ ሃይማኖት ጥሩነነኝ ከፈረንሳይ ፓሪስ